ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በመሰረቱ ይህ ክስ እንኳን በፍጹም የማይታሰብ ነው። ያስገርመኛል። ምክንያቱም በሁለቱም ወገን ያሉት የኦሮሞ ተወላጆች ናቸው። ባለው ልምድም ባህልም መሰረት የኦሮሞ ተወላጅ የሌላውን የኦሮሞ ተወላጅ ከብት ንብረት መዝረፍ የለም እና ይሄ ድርጊት አልተደረገም። በኦሮሞዎች መካከል የዚህ አይነት ድርጊት የለም ማለት ነው። የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ ናቸው ከሰሞንኛው የሶስት የኬንያ ፖሊሶች መገደል ዜና ዘገባ ጋር በተያያዘ ከሰጡት አስተያየት የተወሰደ ነው። ቆየት ብሎ ይቀርባል። ከምሽቱ ዜና መካከል ደግሞ ላይቤሪያ ውስጥ አንድ የ15 ዓመት ወጣት በኢቦላ በሽታ መሞቱ ተገለጠ። የተባበሩት መንግሥታት የልማት ፕሮግራም ዩኤንዲፒ፣ የአፍሪካ ክልላዊ ቢሮ ዛሬ ባወጣው መግለጫ ለአፍሪካ ከሽብርተኝነት ነፃ መውጣት የሚረዳ መርሃ ግብር ይፋ አደረገ። የሪያክ ማቻርና የሳልቫኪር መንግሥታት ሁለቱ ኃይሎች የፈረሙትን የሰላም ስምምነት ተግባራዊ ለማድረግ ደቡብ ሱዳን ቆርታ ተነስታለች ተባለ የሚሉ ይገኙባቸዋል። የዕለቱ መደበኛ ቅንብሮች፣ ሐኪሙን ይጠይቁ፣ ንግድና ምጣኔ ሀብት በልዩ ልዩ ርዕሶች ላይ ካተኮሩ ቅንብሮቻቸው ጋር በሁለተኛው አጋማሽ ጠብቋቸዋል። ጤና አስጥልን እንደምናመሻችሁ ክብራትና ክብራን አድማጮች ከዛሬ ማክሰኞ ኅዳር 14 2008 ዓ ም ዝግጅታችን ጋር አስተናጋጆቻችሁ አሉላ ከበደ ና አዲሱ አበበንን ፕሮግራም የሚመራለን ንጉሱ ታምሬ ነው። አብራችሁን አምሹ። በቅድሚያ ግን የዓለም ዜና እነሆ። ላይቤሪያ ውስጥ አንድ የ15 ዓመት ወጣት በኢቦላ መሞቱን የጤና ሙያ ባለሥልጣናት አስታወቁ። ይህ የተከሰተው በበሽታው የሞቱ ሰዎች ይፋ ከተደረገ ከስድስት ወራት በኋላ መሆኑ ነው። ከላይቤሪያ ዋና ከተማ መኖሮቪያ በስተ ምስራቅ ነዋሪ የሆነው ወጣት ህመሙ እንዳለበት በምርመራ የተደረሰበት ባለፈው ሳምንት መሆኑም ተገልጧል። ወላጅ አባቱና ወንድሙም በሽታው እንዳለባቸው ስለተደረሰበት ከመኖሮቪያ ወጣ ብሎ በሚገኝ ማገገሚያ ቦታ እየታከሙ መሆናቸው ታውቋል። የላይቤሪያ ባለሥልጣናት ከ150 በላይ የሆኑ ሰዎችን ለምርመራ በሚል በተወሰነ ቦታ እንዲሆኑ ማድረጋቸውም ታውቋል። ላይቤሪያ ከሁለት ወራት በፊት እንደ አውሮፓ አቆጣጠር በመስከረም ገደማ ከኢቦላ ነፃ አገር ሆና መገለጡ አይዘነጋም። የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ የአፍሪካ ክልላዊ ቢሮ ዛሬ ባወጣው መግለጫ የአፍሪካ ሀገሮችን እየተስፋፋ ከመጣው ሽብርተኝነት አመጽ ለመታደግ የሚያስችል መርሃ ግብር ይፋ አድርጓል። የዩኤንዲፒ የአፍሪካ ፕሮግራም ዲሬክተር አብዱላይ ማርዲዬ በዚህ ይፋ በተደረገ መርሃ ግብር የመክፈቻ ከፍተኛ ውይይት ላይ ሲናገሩ አያሌ የአፍሪካ ወጣቶችን ከአምራችነት ህይወት ወደ ሽብርተኝነት እንዲገቡ የሚያደርገውን ሁኔታ ለመገደብ በብርቱ መጣር ይኖርብናል ነው ያሉት። የዚህ ልማት ተኮር የሆነው ከፍተኛ መርሃ ግብር ተባባሪ አስተናጋጅ የተባበሩት መንግሥታት ድርጅት የስዊድን ቋሚ ሚሽን መሆኑም ታውቋል። ፊት ለፊታችን የተጋረጠብን ፈተና እንዲህ በቀላል የምንወጣው ሳይሆን ወደፊትም ለብዙ ዓመታት የሚሰራበት የልማት ዘርፍ ነው ሲሉም ዲሬክተሩ ተናግረዋል። አመፅ የተቀላቀለበት አክራሪነት በመላ ሀገሪቱ ላይ ከፍተኛ ማህበራዊና የምጣኔ ሀብት አንድምታ እንዳስከተለ ይታወቃል። እንደ ናይጄሪያው ቦኮ ሀራም እንደ ሶማሊያው አልሻባብ የመሳሰሉ ቡድኖችም የክልሉን ሰላምና አንድነት በማናጋት ላይ ብቻ ሳይወሰኑ ለብዙ መቶ ሺ ህዝብ ከቤት ንብረት መፈናቀልም ምክንያት ሆነዋል። የደቡብ ሱዳን የውጭ ጉዳይ ሚኒስትር መንግስታቸው ባለፈው ነሐሴ ወር በቀድሞ ምክትል ፕሬዚዳንት ሪያቅ ማቻር በሚመሩት አማጺያንና በፕሬዚዳንት ሳልቫኪር መንግስት መካከል የተፈረመውን የሰላም ስምምነት ተግባራዊ ለማድረግ በቁርጠኝነቱ እንደጸና ነው ሲሉ በድጋሜ ተናገሩ። የውጭ ጉዳይ ሚኒስትሩ ይህን የተናገሩት መንግስታቸው በስምምነቱ በተጠቀሰው መሰረት ኃይሎቹን ከመዲናዋ ጁባ ማስወጣት መጀመሩን ይፋ ባደረገበት በትናንትናው እለት ነው። የአሜሪካ ድምጹ ጄምስ ባቲ ያጠናቀረውን ዘገባ ቆንጅታ የመንግስታቸውን ለሰላም ውሉ ቁርጠኝነት የገለጡት የውጭ ጉዳይ ሚኒስትሩ ባርናባ ማሪየል በንጃሚን ዓለም አቀፉ ማህበረሰብን ቢሆን ለውሉ ተግባራዊነት ሊሰጥ የገባውን የሎጂስቲክስ ድጋፍ በተግባር መተርጎም ያለበት ወቅት አሁን ነው ብለዋል። እንደምታውቁት ፕሬዚዳንታችን ሳልቫኪር ማያርዲት ሁሉን እንደፈረሙ ወዲያውኑ ዘላቂ ተኩስ አቁም አወጅን። የጦር ሰራዊት አዛዦቻችን የኤስፔሌን ጦር በ25 ኪሎ ሜትር አውጥተው እንዲያሰፍሩ መመሪያ ሰጠን። በዚያ መሰረትም እነሆ ዛሬ የመንግስት ወታደሮችን ወደ ተመደበው ስፍራ ማንቀሳቀስ ተጀምሯል። የደቡብ ሱዳን መንግስት የሰላም ውሉ ተግባራዊ መሆን እንዳለበት ለሀገሩ ሕዝብና ለዓለም አቀፉ ማህበረሰብ ለማሳየት የሚቻለውን ሁሉ ያደርጋል ብለዋል ሚኒስትሩ። እንደ ኤሮፓውያን አቆጣጠር ነሐሴ 26 የተፈረመው የሰላም ውል አማጽያኑና መንግስቱ ለ30 ወራት በጋራ ስልጣን ሀገሪቱን የሚያስተዳድሩበት የሽግግር ወቅት እንዲኖር ከዚያም በ2018 ምርጫ እንዲካሄድ ነው የሚያሳስበው። አማጽያኑ ቀዳሚ መልእክተኛ ቡድናቸውን ወደ ጁባ እንዲልኩ እንጠብቃለን ብለዋል ሚኒስትሩ። ውሉ ከተፈረመበት እለት በኋላ በሶስት ወር ጊዜ ውስጥ ሁሉም ወታደራዊ ኃይሎች በ15 ማይሎች ርቀት ከጁባ እንዲወጡ ያሳስባል። ያ የጊዜ ገደብ ደግሞ በዚህ ሳምንት ውስጥ ነው። ያልተከበረ እንደሆነ ተጠያቂዎቹ አማጽያኑና ኢጋድ ናቸው የሚሆኑት ነው ያሉት ሚኒስትሩ በደቡብ ሱዳኗ መዲና ትናንት ሰኞ ሊካሄድ ታቅዶ የነበረው የምስራቅ አፍሪቃ ሀገሮች የልማት በይነ መንግስታት ባለስልጣን የመሪዎች ጉባኤ ለሌላ ጊዜ ተዛውረዋል የስብሰባው አላማ ስለ ሰላም ውሉ ገቢራዊነት ለመነጋገር ተፋላሚዎቹን ወገኖች ለማበረታታትና ጦርነቱ ማክተሙን በይፋ ለማወጅ ነበር የውጭ ጉዳይ ሚኒስትሩ እንዳሉት ጉባኤው የተላለፈው በኢጋድ መሪዎች ጥያቄ ነው የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በአፍሪቃ ለመጀመሪያ ጊዜ የሚያካሄዱትን ይፋ ጉብኝት ነገ ረቡ ይጀምራሉ። በመርሃ ግብራቸውን መሰረት ኬንያን፣ ኡጋንዳንና ማዕከላዊ አፍሪቃ ሪፐብሊክን ይጎበኛሉ ተብሎ ይጠበቃል። ለሰብአዊ መብት የሚሟገቱ ቡድኖች ግን የአቡኑን ጉብኝት የፖለቲካ መብቶች ይከበሩ፣ የሃይማኖታዊ እምነት መቻቻል ይኖርና አናሳ ቁጥር ያላቸው ብሔረሰቦች መብትም ይከበር ዘንድ ጫና ያደርጋሉ ብሎ ይጠብቃሉ። አድማጮች፣ በዚህ ላይ ሰፋ ያለ ዘገባ በመጽሔቱ ይኖረናል። ዜናው የሚተላለፍላችሁ ደግሞ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሁን ስቱዲዮ ተገባም በኋላ አዲስ ዜና ደርሶናል። ባለፈው እሁድ እንደ አውሮፓ አቆጣጠር ህዳር 12 2008 ምሽት ላይ ሁለት ትውልድ የኢትዮጵያ ወጣቶች በሚኒያፖሊስ ከተማ ሚኒሶታ መኪና ውስጥ እንዳሉ በተተኮሰባቸው ጥይት መገደላቸውና ሶስተኛ ወጣት ከፍተኛ ጉዳት ደርሱበት በሆስፒታል እርዳታ እየተደረገለት መሆኑን የሚኒያፖሊስ ከተማ ፖሊስ ቃለ አቀባይ ጆን ኤልደር ለሲቢኤስ ለተባለ የአሜሪካ ቴሌቪዥን ገልጠዋል። ስ ፍ ን የከተማው ፖሊሶች በወቅቱ ቦታው ላይ የነበሩ ሰዎችን እያነጋገሩና ጉዳዩን እየመረመሩ ሲሆን ተጠርጣሪዎቹ ወዲያው በእግር እንደሸሹና እስካሁንም እንዳልተያዙ ተገልጧል። ፖሊስ የእነዚህን ወጣቶች ማንነት ይፋ ባያደርግም ሲሆን የከተማይቱ ነዋሪዎች ሶስቱን ወጣቶች ኦሮሞ መሆናቸውን ይናገራሉ። በትናንትናው ዕለት ፖሊስ መግለጫ ሲሰጥ በስፍራ የተገኙና የብራይን ኮይል ኮሚዩኒቲ ዳይሬክተር የሆኑት አቶ አማኖ ዶቤ እንዲህ ይላሉ። ጆለን ኩን ሰደን ወረሞዳ ጆሌ ወጋ ኩደሰዴት ራዲደሚ ለማን ጫላል እነኚህ ልጆች ሶስቱም የኦሮሞ ተወላጆች ናቸው። የኮሌጅ ተማሪዎችም ነበሩ። የሚኒያፖሊስ ወጣቶቹ ሙስሊም ስለሆኑና በቶሎ መቀበር እንዳለባቸው ስለምናውቅ ምርመራውን በቶሎ ለመጨረስ እንሞክራለን ብለውናል። የጂሃዲስት ጠንካራ ምሽግ በሆነው በሰሜናዊ ሲናይ ባህረ ገብ መሬት በሚገኝ ሆቴል ውስጥ ለደረሰውና አንድ ዳኛ ሁለት የፖሊስ መኮንኖች እንዲሁም አንድ ሲቪል ለተገደሉበት የአጥፍቶ ጠፊ ጥቃት ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድን ኃላፊነቱን እንደሚወስድ ዛሬ ማክሰኞ ይፋ አረገ። ተጨማሪ 12 ሰዎችን ያቆሰለው ይህ ጥቃት የደረሰው ዳኞች የአገሪቱን ምክር ቤታዊ ምርጫ ለመታዘብ ከአንድ ቀን በፊት ቀድመው በተገኙባትና ኤልአሪሽ ውስጥ ባለው ስዊስ ኢን በሚባል ሆቴል ውስጥ መሆኑን ከካይሮ የደረሰን ዜና አመልክቷል። በጥቃቱ ወቅት በተካሄደ ተኩስ ሶስት አጥቂዎች መገደላቸውን ግብፅ አመልክታ እስላማዊ መንግስት ነኝ ባይ አማጼ ቡድን ግን ጥቃቱን ያካሄዱት ሁለት አባሎች ብቻ ናቸው ይላል። ግብፅ ውስጥ የሚገኘውና እስላማዊ መንግስቱ ተባባሪ ነኝ የሚለው አማጺ ቡድን ለጥቃቱ ኃላፊነት በመውሰድ በድረ ገጹ ላይ ለጥፎታል። ይህ ቡድን ባለፈው ወር ግብፅ ውስጥ ለወደቀውና ውስጡ የነበሩት 224 መንገደኞች በሙሉ ለሞቱበት ለሩሲያው ሜትሮጀት አውሮፕላን አደጋ ተጠያቂው እኔ ነኝ ማለቱ አይዘነጋም። በመጨረሻም በቅርቡ ኢየሩሳሌም ውስጥ የደረሰውን የፍልስጤማውያን ጥቃት ሽብርተኝነት ሲሉ ዛሬ ማክሰኞ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋር የተገናኙት የዩናይት ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ መፈረማቸው ተሰማ፣ መፈረጃቸው ተሰማ። ኬሪ ሽብርተኝነትን ጨርሶ ለማስወገድ በሚችሉበት ሁኔታ ላይም ከናታንያሁ ጋር እንደሚወያዩ ተገልጠዋል። ኬሪ በእስራኤል ጉብኝታቸው ወቅት ይህ አይነቱ የሽብር ተግባር ትርጉም የለሽ መሆኑንም ከናታንያሁ ጋር በሚወያዩበት ወቅት እንደሚያሰምሩበት ነው የተመለከተው። ኔታንያሁ በበኩላቸው ከእስራኤል በየሰዓቱ በእስላማዊ ነውጠኞች ላይ ጽኑ ውጊያ ወይም ጦርነት እንደምታካሄድ አመልክተው ውጊያውም፣ አሉ፣ በኋላ ቀርነት ላይ የሚካሄድ የስልጣኔ ጦርነት ነው ብለዋል። አድማጮች ለሰዓቱ የተመደበው የዜና ክፍለ ጊዜ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ ደግሞ አዲሱ አበበና አሉላ ከበደንን የሰዓቱን የዓለም ዜና ነበር በማስቀደም ያሰማናችሁ። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የሚሽጠ አብይ ርዕስ ነው። ከዚያ በፊት ቆየት ብለው ከሚሰሙት ዘገባዎች አንዱን ለቅምሻ እናሰማለን። ኢትዮጵያ በኢትዮጵያ ለሁለት ጠቅላይ ሚኒስትሮች የምጣኔ ሀብት አማካሪነት ወይም ምክር ሲሰጡ የቆዩት አቶ ነዋይ ገብረአብ በምግብ ዋስትና ፖሊሲ ዙሪያ የሰጡትን ማብራሪያ ይመለከታል። ግብርናው የኤልኒኖ አይነት ክላይሜት ቼንጅ ግፊት መቋቋም እንዲችል በተወሰነ ደረጃ ብዙ እርምጃዎች ተወስደዋል። ዝርዝሩን በሁለተኛው አጋማሽ በንግድና ምጣኔ ሀብት ዝግጅት ታገኙታላችሁ። በቅድሚያ ግን የምሽቱ አብይ ርዕስ በኢትዮጵያ በኤልኒኞ ምክንያት ሊከሰት ለሚችል የጎርፍ አደጋ የጥንቃቄ እቅድ መነደፉ ተገለጠ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ የሰብአዊ ጉዳዮች ጽህፈት ቤት ኦቻ እንዳመለከተው ኤልኒኞ ካስከተለው ድርቅ በተጨማሪ የጎርፍ አደጋም ሊያመጣ ይችላል ብለዋል። የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአስቸኳይ ጊዜ እርዳታ ምክትል አስተባባሪ ኪዮንግ ዋካንግ በኢትዮጵያ ጉብኝት አድርገው መመለሳቸውንም ኦቻ አስታውቋል። እስክንድር ፍሬው ተከታዩን ዘገባ ደርሶናል። ኤልኒኖ በኢትዮጵያ ላይ ያስከተለው ጉዳት በሰሜን መካከለኛውና በምስራቃዊ የሀገሪቱ አካባቢዎች የተከሰተው ድርቅ ብቻ አይደለም። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ እንዳመለከተው በደቡብና ደቡብ ምስራቅ ኢትዮጵያ የጎርፍ አደጋ ስጋት አለ። ድርጅቱ በየሳምንቱ ከሚያወጣው ሰብአዊ ጉዳዮችን የተመለከተ ሪፖርት በትናንቱ ላይ እንዳመለከተው ይህ ስጋት እውን የሆነባቸው አካባቢዎችም ይገኛሉ። ባለፈው ጥቅምት የዋቢ ሸበሌ ወንዝ ከመጠን በላይ ሞልቶ እንደነበር የጠቀሰው ድርጅቱ በሶማሌ ክልል የሚገኙ ምስራቅ የሚቀላፎ ና ሙስታሂል ወረዳዎችን ማጥለቅለቁን አስታውሷል። መንግስትና አጋሮቹም አስፈላጊውን ድጋፍ እያደረጉ መሆኑን የገለጸው ከዚህ በኋላ ሊከሰቱ የሚችሉ የጎርፍ አደጋዎችን ለመከላከል የሚያስችል የጥንቃቄ እቅድ መውጣቱንም ይፋ አድርጓል። እቅዱ በተለይም በዋቢ ሸበሌ ገናሌና በኦሞ ወንዝ ተፋሰስ አካባቢ ሊኖር የሚችለውን የጎርፍ አደጋ በመቀነስና ምላሽ በመስጠት ላይ ያተኮረ መሆኑንም አስረድቷል። እንደ ሪፖርቱ ከ200 ሺ በላይ ሰዎች በጎርፍ አደጋ እንደሚጠቁ፣ ከ100 ሺ በላይ ደግሞ ሊፈናቀሉ እንደሚችሉ ተሰክቷል። ኤልኒኖ ከጎርፍ أدم بلو ባስከተለው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ወገኖች ለመድረስም ጥረቶች እየተደረጉ መሆኑን የዩኤን ኦቻ ሳምንታዊ ሪፖርት አብራርቷል። በዚህ መሰረት በኢትዮጵያ መንግስት የተገዛ 600 ሺህ ሜትሪክ ቶን ስንዴ በዚህ ሳምንት ጅቡቲ ወደብ እንደሚደርስ አስታውቋል። የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአስቸኳይ ጊዜ እርዳታ ምክትል አስተባባሪ ኪዩንግ ዋካንግ በኢትዮጵያ ጉብኝት ማድረጋቸው የተገለጸውም በዚሁ ሪፖርት ነው። ከኢትዮጵያ የግብርና ሚኒስትር ዴታ ምትኩ ካሳ እንደ እንደዚሁም ከለጋሽ ሀገራት አምባሳደሮችና ከሰብአዊ እርዳታ ማህበረሰብ ተወካዮች ጋር መነጋገራቸውም ተገልጿል። ሪፖርቱ እንዳለው በትግራይ ክልል ወደሚገኘው ሂንጣ ዋጅራት ወረዳ በማምራትም በመንግስት በአጋሮችና በድርቅ በተጎዳው ማህበረሰብ ገለጻ ተደርጎላቸዋል። ረዳት ጸሐፊዋ ለኢትዮጵያ ቴሌቪዥን በሰጡት አስተያየት የዘንድሮ ድርቅ የከፋባቸው ቦታዎች መኖራቸውን ያስረዱት የዚህ አመቱ ድርቅ እንዳላችሁትም በኤልኒኖ ምክንያት በተለየ ሁኔታ የከፋ ነው። ኦቻ እንዳለው ምክትል አስተባባሪዋ ጉብኝታቸውን አጠናቀው የተመለሱት የዓለም አቀፉ ማህበረሰብ ድጋፍ በአስቸኳይ መጨመር እንዳለበት ግንዛቤ በመያዝ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ You are listening to Gabina VOA with your main man Henok Fenty and DJ Fats right here on The Voice of America. Check this one out. Don't miss it. Gabina VOA. America Dems Adizagiditlo Tatuch. The Acher Moget, Besidistishi Basra, Mistishi, Gabina VOA. <laughs> ግቡ ተሳፈሩ። ዝግጅቱ የእናንተ ነው። የወጣቶች ጋቢና ቪኦኤ የአዲሱ ትውልድ ድምፅ ህዳር 27 ቀን ጀምሮ የአዲሱን ፕሮግራማችንን የፕሮግራም ማሳሰቢያ ነበር አድማጮች የሰማችሁት። ወደ ኋላ ላይ መልሰን እናስታውሳቸዋለን። አሁን ወደሚቀጥለው የመጽሔቱ ርዕስ ነው የምትሻገረው። የኢትዮጵያ ወታደሮች ሰሞኑን የኬንያን ድንበር ተሻግረው ሶስት የኬንያ ፖሊሶች በደፈጣ መገደላቸውን የሚናገሩ ዘገባዎች በኬንያ ጋዜጦች መውጣታቸው ይታወሳል። እኛም ጉዳዩን ለማጣራት እያደረግን ባለነው ጥረት ትናንት ያነጋገርናቸው የኬንያ ፖሊስ ቃል አቀባይ ግድያውን የፈጸሙትና የኬንያ የኬንያ ፖሊሶችን የገደሉት የኢትዮጵያ መንግስት ወታደሮች ሳይሆኑ የኦሮሞ አማጽያን ናቸው። የተገደሉትን መኮንኖች ሁለት ናቸው ብለውናል። ስለ ጉዳዩ መግለጫ የሰጡን የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ የኬንያን ፖሊስ ውንጀላ አስተባብለዋል። በሌላ በኩል ደግሞ በኢትዮጵያና በኬንያ መካከል ያሉ የወሰን ኬላዎች መዘጋታቸውንና አለመዘጋታቸውን በሚመለከት የሚጋጩ መረጃዎች እየወጡ ነው። ሰሎሞን አባተ ተከታዩን አጠናቅረዋል። የኬንያ መገናኛ ብዙሃን ያወጧቸውን ዘገባዎች ተከትሎ የኬንያ ፖሊስ ቃል አቀባይ ቻርልስ ኦዊኖ በሰጡን ማብራሪያ ባለፈው አርብ ኬንያ መርሳቢት አካባቢ የተፈጸመውን ግድያ ያደረሱት የኢትዮጵያ የኦሮሞ ታጣቂዎች መሆናቸውን ገልጸውልናል። የኢትዮጵያ ወታደሮች ወደ ግዛታቸው አለመግባታቸውን ተናግረዋል ቃል አቀባዩ። የመርሳቤት አውራጃ ፖሊስ ኮሚሽነር ግን የኢትዮጵያ ወታደሮች ድንበር ጥሰው ገብተው አደጋውን መጣላቸውን ከመመረር ስሜት ጋር ነበር የተናገሩት። አደጋ ጣዮቹ ጉዳቱን አድርሰው ተመልሰው ወደ ኢትዮጵያ ግዛት መግባታቸውን ገልጸዋል። ሚስተር ኦዊኖ ኮሚሽነሩ የኢትዮጵያ ወታደሮች የኬንያን ድንበር በተደጋጋሚ እየጣሱ እንደሚገቡ በዘገባዎቹም ሆነ ከተለያዩ አካባቢዎች የሚሰሙ ክሶች መኖራቸውን ለኦዊኖ አንስቼላቸው ነበር። ድንበሩን እያቋረጡ አማጺያንን ያደኑበት ጊዜ ይኖር አይኖር እርግጠኛ አይደለውም። ይህንን የአሁኑን ጉዳይ አስመልክቶ ግን አማጽያኑን ማንም እያሳደዳቸው አልነበረም። የፖሊስ አባላቱ ደፈጣቸው ውስጥ ገቡ እንጂ ጥቃቱን አድርሰዋል ከተባሉት አማጽያን የያዙት አለመኖሩን እና እንዲያውም ወደ ኢትዮጵያ ግዛት ተመልሰው በመግባታቸው ከአዲስ አበባ ጋር ለመስራት የዲፕሎማሲ ጥረት እያደረጉ መሆናቸውን ኦዊኖ ተናግረዋል። ታዲያ አማጽያኑ ናቸው ጉዳቱን ያደረሱት ብሎ ለማመን ያስደፈራቸው ምን ይሆን? ጠይቂያቸዋለሁ ኦዊኖን። መልሳቸው የተብራራ አልነበረም። ያሉኝን አስረግጠው ደገሙልኝ። አማጽያኑ እንደሆኑ ነው የምናምነው፣ የመንግሥቱ ኃይሎች አይደሉም። የኬንያ መገናኛ ብዙሃን በሰጡት ጥቆማ መነሻነት በአካባቢው የታጠቀ ኃይል ያንቀሳቅሳል ወደ ተባለው የኦሮሞ ነጻነት ግንባር የሥራ አስፈጻሚ ኮሚቴ አባል እና የግንባሩ ቃል አቀባይ ወደ ኦቦ ቶሌራ አደባ ደውዬ ነበር። የሚከተለውን ተለዋውጠናል በመጀመሪያ ደረጃ በጋዜጦቹ በኬንያ ጋዜጦች እንደተገለጸው መርሳ ቤትን የሚጠቅስ ነው። መርሳ ቤት ከድንበሩ እንግዲህ ከመቶ ኪሎ ሜትር በላይ የሚሩቅ ይመስለኛል። ነገር ግን ባለን መረጃ መሰረት አርብ ዕለት የተደረገው ድርጊት የኢትዮጵያ መንግስት ኃይል ኬንያ ድንበር ገብቶ በፖሊሶች ላይ በወሰደው እርምጃ ሶስት ሰዎች መገደላቸውን እና ሌሎች የኬንያ ተወላጆችን አፍነው ይዘው መመለሳቸውን ነው የምናውቀው። ተገደሉ የተባሉትን ሰዎች ቁጥር ያውቃሉ እርስ በለን መረጃ መሰረት ሶስት መገደላቸውን እና ሌሎች ቁጥራቸው ያልታወቁ ሰው የታፍ ነው መወሰዳቸውን በአካባቢው ያሉ ህዝቦች ደግሞ መደብደባቸውን ነው የምናውቀው። ለመሆኑ የኦሮሞን ነጻ አውጪ ግንባር እዛ አካባቢ እንቅስቃሴ አለው እንዴ? እኛ ኬንያ ውስጥ የምንቀሳቀስበት ምክንያት የለም። የኛ ትግል ከኢትዮጵያ መንግስት ጋር ነው። የኦሮሞን ህዝብ መብት ለማስከበር ነው የምንታገለው። ስለዚህ ትግላችን ኦሮሚያ ውስጥ ነው እንጂ ኬንያ ውስጥ አይደለም። ይሄ ድርጊት የተፈጸመው ኬንያ ግዛት ውስጥ ነው። የፖሊስ ኮሚሽነሩ ያሉኝ በዛ አካባቢ ከብቶች ለመዝረፍ ወደ ውስጥ ወደ ኬንያ ድንበር የገቡት ኦሮሞ ታጣቂዎች ናቸው፣ የአማጽያኑ ማለት ነው ናቸውና የኬንያ ፖሊሶች በታጣቂዎቹ አማጽያን ደፈጣ ተገደሉ ነው ያሉኝ። እና በማንኛውም ሁኔታ በአካባቢው በኬንያም በኢትዮጵያም ድንበር ላይ የኦሮሞ ተወላጆች ስለሆነ ያሉት የእናንተ ታጣቂዎች በአካባቢው በኢትዮጵያም በኬንያም ግዛት ውስጥ የሚንቀሳቀሱባቸው ሁኔታዎች አሉ። እንደተባለውስ ከብቶች ለመዝረፍ እና ለመሳሰሉ እንቅስቃሴዎች የሚደረጉ ወረራዎች አሉ። በመሰረቱ ይሄ ክስ እንኳን በፍጹም የማይታሰብ ነው፣ ያስገርመኛል። ምክንያቱም በሁለቱም ወገን ያሉት የኦሮሞ ተወላጆች ናቸው። ባለው ልምድም ባህልም መሰረት የኦሮሞ ተወላጅ የሌላውን የኦሮሞ ተወላጅ ከብት ንብረት መዝረፍ የለም እና ይሄ ድርጊት አልተደረገም። በኦሮሞዎች መካከል የዚህ አይነት ድርጊት የለም ማለት ነው። የተደረገው ምንድን ነው? የኢትዮጵያ መንግስት ሰራዊት በየጊዜው እንደሚያደርገው፣ ይሄ ዛሬ ብቻ የተደረገ አይደለም፣ ወይም ደግሞ ያለፈው አርብ ብቻ የተደረገ አይደለም። በተደጋጋሚ ድንበር ተሻግረው የኬንያን ተወላጆች ያፍናሉ፣ ይገላሉ። ከብት የሚዘርፉት የኢትዮጵያ ሰራዊት አባላት ናቸው እንጂ ህዝቡ የህዝቡን ገንዘብ በምንም አይነት ዘርፎ አያውቅም። የዛ አይነት ልምድም የለም። የኦሮሞ ነጻነት ሰራዊትን በሚመለከት ደግሞ ኬንያ ውስጥ ምንም የሆነ እንቅስቃሴ አያደርግም። የሚያደርግበትን ምክንያት የለም። እኛ የምናደርገው የእኛ ሰራዊት የምንቀሳቀሰው ኦሮሚያ ውስጥ ነው በዛ ክልል ከድንበሩ ባሻገር ነው እንጂ ከዚህ ከድንበሩ ወዲህ ማዶ ወይ ደሞ ወይም ደግሞ ወደ ኬንያ ውስጥ ተንቀሳቅሶ ሰው የሚገልበትና የሚዘርፍበት ምክንያት የለም። ኢንፕሪንስፕል ደግሞ የኦነግ ሰራዊት ዘራሱ አይደለም። ለመሆኑ ኦነግ በአጠቃላይ እንደ ድርጅት፣ እንደ አማጺ ድርጅት ይህንን ያህል ጠንካራ ነው የሚባል የታጠቀ ሰራዊት አለው። እዚያ እንግዲህ የኦሮሞ ነጻነት ሰራዊት በዛ ብቻ አይደለም። ሁሉም ኦሮሞ ያለበት ቦታ ሁሉ የኦሮሞ ነጻነት ሰራዊት አለ እና ህዝባችን ጋር ነው ያለን። የህዝቡን ሙሉ ድጋፍ አለን። ጠንካራ የሆነ ተዋጊ ሀይልም አለን። በዚህም ደግሞ በተለያዩ ቦታዎች የምንወስዳቸውን እርምጃዎች በየጊዜው በሚዲያ እና በተለያዩ መንገዶች ስንገልጽና ስናሳውቅ ኖረናል። ይህንን ጥያቄ ያነሳ ሁሎት ይህንን ያህል ጠንካራ ነው የሚባል የታጠቀ ሀይል የለውም ወይም መጋፈጥ የሚችል ሀይል የለውም እያሉ የኢትዮጵያ ባለስልጣናት ስለሚናገሩ ነው። አቶ ቶሌራ ሰራዊት አለው ማለቱም ትልቅ ነገር ነው። ምክንያቱም ብዙ ጊዜ እንኳን ሰራዊት ኦኤልኤፍም የለም ይላሉ። ሲያስፈልጋቸው ሲያሻኛቸው ደግሞ የኦሮሞ ነጻነት ግንባር አለ ይላሉ። እና እነሱ ያሻቸውን ይበሉ እንጂ እኛ ተጠናከረ በየጊዜው እንቅስቃሴ እያደረገ ለኦሮሞ ሕዝብ መብት የሚታገር ሰራዊት በቂ ሰራዊት አለ። ለመሆኑ ይሄ የሰሞኑ ሁኔታ በተፈጠረበት አካባቢ ይንቀሳቀሳል ኦነግ በኢትዮጵያም ግዛት ውስጥ ቢሆን ማለት ነው። እኔ የሚገርመኝ ይሄ የሰሞኑ ለምን እንደ እንትን እንደ አዲስ ነገር እንደሚወሰድ አይገባኝም እንጂ የእኛ እንቅስቃሴ በዛ አካባቢ ብቻ አይደለም፣ ወይንም ደግሞ በደቡብ ኦሮሚያ ብቻ አይደለም። በምስራቅም አለ፣ በምዕራብም አለ፣ በመሀልም እንቅስቃሴዎች አሉ። የኦሮሞ ነጻነት ሰራዊት በዛ አካባቢ የሚንቀሳቀስ ከሆነ ሁለቱም የኢትዮጵያ ድንበራቸውን የሚዘጉበት ምክንያት የለም። የኬንያ ሰራዊት የኢትዮጵያ መንግስት ሶሪ የኬንያ መንግስት በተወሰደው እርምጃ ጥርጣሬ ስላለ ወይም ደግሞ ማን እንደሆነ ስለሚያውቅ ነው ድንበሩን የዘጋው። በአሁኑ ጊዜ የኢትዮጵያና የኬንያ ድንበር ተዘግቶ ነው ያለው። እና ይሄ ደግሞ የኦነግ ሰራዊት በዛ አካባቢ በሚያደርገው እንቅስቃሴ ሳይሆን የኢትዮጵያ ሰራዊት ድንበር ተሻግሮ በተወላጆቹ ላይ እርምጃ በመውሰዳቸው ነው የኬንያ መንግስት ድንበሩን የዘጋው። ስለዚህ በዛ አካባቢ ማለት በኦሮሚያ ውስጥ እንቅስቃሴዎች አሉ፣ ኦነግ ይንቀሳቀሳል፣ ግን ኬንያ ውስጥ ምንም አይነት እንቅስቃሴ አያደርግም። አቶ ቶሌራ፣ በነገራችን ላይ ይሄንን የጥቃቱን የፈጸሙትና የፖሊስ አባላቱን የገደሏቸው የኦሮሞ ታጣቂዎች ናቸው ብለው ነገሩኝ። የኬንያ ፖሊስ ቃል አቀባይ ናቸው እንጂ የኢትዮጵያ ወገን አይደለም። እና ለምንድን ነው የኬንያ ፖሊስ እንደዚህ አይነት መግለጫ ይሰጣል ብለው የሚያስቡት? የኦሮሞ ታጣቂዎች ማለት ኦነግ ማለት ነው አይመስለኝም። እና እንደዛም ለማለት ምን መረጃ እንዳለው አላቅም። ግን እናንተ ራሳችሁ የአካባቢውን ሕዝብ ብትጠይቁት የምታገኙት መልስ ከእኔ እኔ ከምሰጠው መልስ የተለየ አይሆንም። የኬንያው የፖሊስ ቃል አቀባይም ሀገራቸው ውስጥ የኢትዮጵያ አማጽያን እንደማይንቀሳቀሱ ነግረውኛል። በጭራሽ ኬንያ ውስጥ የሚንቀሳቀሱ ኢትዮጵያውያን አማጽያን የሉም። እንደ መንግስት ያ እንዲሆን አንፈቅድም። ካለፈው አርብ አንስቶ ኢትዮጵያና ኬንያ የሞያሌ፣ የሶሎሎ፣ የፎሮሌ፣ የዱካናና የኢሌሬት መተላለፊያ ኬላዎች መዘጋታቸውን የኬንያው ስታንዳርድ ጋዜጣ ዘግቧል። ኦዌን ግን በአካባቢው ምንም የተለየ እንቅስቃሴ አለመኖሩን ነግረውኛል። የኦሮምኛ ዝግጅት ክፍላችን ካነጋገራቸው የመርሳቢት አውራጃ ነዋሪዎች አንዱ የሆኑት አባዲዳ እንዲህ ብለዋል። ነሚ ኒኢዮጵና ካላ በአካባቢው ሰው ስለ ተገደለ ህዝቡ በፍራቻ ከቦታ ቦታ መንቀሳቀስ አቁሟል። የኢትዮጵያን ባላውቅም በኬንያ በኩል ማንም ድንበር እንዳይሻገር ተብሎ አልተነገረም። በኢትዮጵያም በኬንያም በአካባቢው የሰፈሩት የቦረና ጎሳ አባላት በመሆናቸው እንቅስቃሴያቸውን ማቆምና መቆጣጠር አይቻልም ሲሉ የኬንያው ፖሊስ ቃል አቀባይ ቻርልስ ኦዊኖ ነግረውኛል። ከኢትዮጵያ መንግስት ሰፋ ያለ ማብራሪያ ለማግኘት እያደረግኩት ያለው ጥረት ለጊዜው ባይሳካም የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ ትናንት በሰጡኝ ቃል በኬንያና በኢትዮጵያ መካከል አካባቢውን በጋራ የመጠበቅ እንቅስቃሴ መኖሩን፣ ሁለቱ ሀገሮች በየሀገሮቻቸው ያሉ ተፈላጊዎችን አሳልፎ የመሰጣጠጥ ስምምነት እንዳላቸውና የአሁኑን አጋጣሚ አስመልክቶ በመገናኛ ብዙሃን ስለተነገረ ብቻ እውነት ነው ማለት እንዳልሆነ መግለጻቸውን መዘገባችን ይታወሳል። አድማጮች አሁን የፕሮግራም ማሳሰቢያ አለን። sauraron Gabina VOA. Shirin Gabina. Belash Angul, Belash Angul አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ህዳር 27 ቀን ይጀምራል። ሰላም ለወጣት አድማጮች በሙሉ ለተቀሩትም እንደዚሁ። እኔ ንጉሴ መንገሻ ይባላለሁኝ። በዚህ በቮይስ ኦፍ አሜሪካ ወደ 30 አመት በላይ የሰራው ሰው ነኝ አማርኛ ከጀመሩት አንዱ ነኝ። ዛሬ የአፍሪካ ዲቪዥን የአጠቃላይ አፍሪካ ዲቪዥን 16 ቋንቋዎች የሚያስተላልፍ ፕሮግራም ዳይሬክተር ሆኜ ተሾም። ያለው ጋቢና ቪኦኤ ራሱ በጣም የሚማርክ ርዕስ ነው። እኔ ርዕሱ ራሱ በጣም ደስ ነው ያለኝ። ይሄ ፕሮግራም ደግሞ የእናንተም የመጠየቂያም መልስ ማግያ የውይይት መድረክም ሊሆን ስለሚችል እንድትሳተፉበት ነው የተጀመረውና ከእንግዲህ ወዲያ ፈረሱም ሜዳውም ያውና ግልቢያው የእናንተ እንግዲህ መሳፈር ነው። ግቡ፣ ተሳፈሩ። ዝግጅቱ የእናንተው የወጣቶች ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የዩናይት ስቴትስን መኖሪያቸው ያደረጉ ቁጥራቸው ከስድስት ሺህ አምስት መቶ በላይ የሚደርስ በውጭ ሀገሮች የተወለዱ ካቶሊካውያን ካህናት አሉ። በዚች ሀገር ካሉ የካቶሊካውያን ካህናት ቁጥር አንድ አራተኛውን ይዛሉ። ከነኚህም ውስጥ አብዛኞቹ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዚህ በያዝነው ሳምንት ከሚጎበኘዋት አፍሪቃ አህጉር የመጡ ናቸው። በመሰረቱ በርካታ የአሜሪካ የካቶሊክ አብያተ ክርስቲያናትና ካህናት ከአፍሪቃ ጋር ግንኙነት አላቸው። ዘጋቢያችን ካሮሊን ፕሬትሱ ያጠናቀረችውን ዘገባ አዳነች ፍሳሐዬ ታቀርበዋለች። አባ አይዛክ ማኮቦ ከሞምባሳ ኬንያ የመጡ ናቸው። ሜሪላንድ ክፍለ ግዛት ውስጥ ሂክሪ በተባለ ጥቂት ማኅበረሰብ ባለበት ነጮች በሚበዙበት የካቶሊክ ቤተ ክርስቲያን ያገለግላሉ። አባ አይዛክ ማኮቦ የዕለቱን ቅዳሴ ያሰማሉ። ኦል ግሎሪ አንድ ኦና ኢዝዩስ ፎር ቨር አንድ ቨር መላዝናና ክብር ለዘላለም ለአንተ ይሁን። በሂከሪው ቤተ ክርስቲያናቸው የሚደረገው ቅዳሴ በሞምባሳ ኬንያ ከሚደረገው ጋር ሲነጻጸር ይሄኛው ረጋ ያለ ነው። የኬንያው ቅዳሴ መዝሙርና ጭፈራ የተመላበት ነው። አባማ ኮቦ ታዲያ ሳቅ ይሉና የአገራቸው ቅዳሴ ሞቅ ያለ መሆኑን ያብራራሉ። አንዳንዴ ሰዎች በአገር ቤቱ ቅዳሴ ላይ ይቀልዳሉ። የጭፈራው ቤተ ክርስቲያን የሚል ቅጽልም አውጥተውለታል። የኬንያ አብያተ ክርስቲያናት ለርዕሰ ሊቃነ ጳጳሳት ፍራንሲስ ጉብኝት አዳዲስ መዝሙሮችን እያዘጋጁ ነው። ናይሮቢ በሚደረገው የቅዳሴ ስነ ስርዓት ወደ አንድ ሚሊዮን የሚጠጉ ሰዎች ይገኛሉ ተብሎ ይጠበቃል። ኬንያውያን የርዕሰ ሊቃነ ጳጳሳቱ ጉብኝት በከፍተኛ ደስታ እንደሚጠብቁት ካህኑ ማኮቦ ገልጸዋል። እሳቸው ግን ያው እዚህ ምዕመናኑን ማገልገል ላይ ይገኛሉ። የጌታችን የኢየሱስ ክርስቶስ አካል አሜን። ዩናይትድ ስቴትስ ውስጥ ከ6500 በላይ በውጭ ሀገራት የተወለዱ ካቶሊካውያን ካህናት አሉ። ከአጠቃላይ ካቶሊካውያን ካህናት አንድ አራተኛ ይሆናሉ ማለት ነው። ካለፉት 50 ዓመታት ወዲህ የአሜሪካውያን ካቶሊኮች ቁጥር ከ46.3 ሚሊዮን ወደ 66.6 ሚሊዮን ከፍ ብሏል። የካህናት ቁጥር ግን በአንድ ሶስተኛ በመቀነስ ከ58632 ወደ 38275 አሽቆልቁሏል። አፍሪካ ውስጥ ደግሞ የካህናት ብዛት ከእጥፍ በላይ ጨምሯል። ስለሆነም ዩናይትድ ስቴትስ ካህናትን ከአፍሪቃ መመልመል ጀመረች። አባ አይዛክ፣ የያዝነው ዓመት ለኬንያ መልካም ዓመት ሆኗል። መጀመሪያ ፕሬዚደንት ኦባማ ኬንያን ጎበኙ፣ አሁን ደግሞ ርዕሰ ሊቃነ ጳጳሳቱ ሊጎበኙ ነው ሲሉ ደስታቸውን ገልጸዋል። አባ አይዛክ ኬንያ ካሉት ቤተሰቦቻቸው ጋር በየቀኑ በስልክ ይነጋገራሉ። ሶስት እህቶችና አንድ ወንድም አሏቸው። እውነቱን ለመናገር አንዳንዴ ይናፍቁኛል ይላሉ ኬንያዊ ካህን። በመጨረሻም ወደ ሀገራቸው የመመለስ ቅድ እንዳላቸው አባ አይዛክ ማኮቦ ሳያወሱ አላለፉም ክብራትና ክብራን አድማጮች የምትከታተሉት በ19 22ና 25 ሜትር ባንዶችና እንዲሁም በናይል ሰዓት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ አንድ ያመለክታል በእናንተ አስተያየቶች ነው ወደ ሁለተኛው አጋማሽ የምናመራው ሁለት ዜሮ ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር 14 ነው። ከተቀበልናቸው ሰሞንኛ አስተያየቶቻችሁ ለሰዓቱ የተመረጡት እንስማ። አሉላ በጣም በፕሮግራም የታቀርባቸው ሁሉ ጥራታቸውና በጣም አስተማሪ ናቸው። ነገር ግን ስለ መልካም አስተዳደር በተለይ ያለውን ስራ ደግፈው የሚያወሩ ሰዎች ለምሳሌ ዛሬ እንደነ ሪዮት አይነቶች ተፈተዋል። እነ ኤደን በዜግነታቸው ሰርቶ መብላት ዋስትናቸው ሁሉ የታጣ ነው። እና ኢትዮጵያ ውስጥ ዲሞክራሲ እንዴት ነው የሚመጣው? ዲሞክራሲን እኮ ያገደው በገዢው መደብ ነው። ምክንያቱም ገዢው መደብ ስልጣን ላለመልቀቅ ስለሚፈልግ፣ በዲሞክራሲ ደግሞ የስልጣን ዝውውር ስለሚጠይቅ ገዢው መደብ ስልጣን ላይ እስካለ ኢትዮጵያ ውስጥ መኖር አይችልም። ብዙ ሰዎች ይህንን በደንብ አልተረዱትም። ኢትዮጵያ ስላልተማር ነው በራ ታዳጊዎች ነ ምናምን ይሏሉ። ይሄ ውሸት ነው። በአጠቃላይ ይሄ የብሔር ጎሳ ምናምን ድርጅቶችም የተፈጠሩት ላለው ስርዓትና ያለው ገዢ መደብ አባላት በስልጣን ላይ እንዲቆይ ነው እና እንዴት ኢትዮጵያ ውስጥ ምርጫም ሆነ ዲሞክራሲ የሌለው? ያለው ስርዓት መለወጥ ስለማይፈልግ ስልጣን በሰላም ስለማያስረክም ነው። ብዙዎች ውጭ የገቡት እነ ዶክተር ብርሃኑ ታስሮ ነበር፣ እነ ዶክተር ያይቆብ ታስሮ ነበር፣ እነ ፕሮፌሰር መስፍን ታስሮ ነበር፣ እነ ኃይሉ ሻውል ታስሮ ነበር። ጥይት ሳያነሱ በሰላም ስለታገሉና ስላሸነፉ እና ኢትዮጵያ ውስጥ ብዙ ሰዎች ተገለው ታስረው ተሰደዋል። በዚህ ምርጫ ላይ በደብረ ማርቆስ፣ በከንባታና ሃድያ፣ በኦሮሚያ በብዙ ነገር አገሮች ብዙ ኢትዮጵያ ክፍሎች ሰዎች ተገለዋል በምርጫ ምክንያት እና ገዳዩ እኮ ህዝብ አይደለም፣ ገዢው መንግስት ነው። ያቀረብከውን ውይይት አድመርኩኝ እኔ በጣም በእውነቱ ማዝነው አሜሪካ ውስጥ ተቀምጦ ዲሞክራሲያዊ መብትን የተጎናጽፎ እንደ ልብ የትም አቅጣጫ ተሄዶ ስቶ መበልጸግ የሚቻልበት ሀገር ተቀምጦ ዛሬ ሰዎች እርስ በራሳቸው የሚጋደሉበት፣ እርስ በራሳቸው የሚጠላሉበት ሀገር መፍጠሩ ምንድን ነው ፋይዳው? ወይዘሮ አበባን እና አቶ ፋሲልን ነው የምጠይቀው። ምንድን ነው ፋይዳው? እናንተ የምትጠቀሙበትን መብት እያያችሁት ነው። የዚህ ዘር ናችሁ ተብላችሁ እዚህ ሀገር አልተቀበላችሁም። ማን ስለሆናችሁ አለ ሰው በመሆን ነው። እዛም እኮ ሰው መሆናችን ቢረጋገጥ፣ ከላይ ተከባብሮ የመኖር ሁኔታ ተፈጥሮ እንደ ልባችን በሀገራችን ላይ ቆርሰን መኖር ድሉ ይኖረን ነበር ለማለት ነው። የባካችሁን አስቡ፣ አረቃቸው አስቡ ነው ብለው አይ ቮይስ ኦፍ አሜሪካ እንዴት ናችሁ? ደስ ከአሪዞና ነው የሚደውለው። የማይገብሩ የዘገበው አባት በኦል ወሎ አካባቢ ያለውን እንትን ነው አንድ ሴትዮ ሲጠይቃት ምንድን ነው የምትለው ችግር ላይ ነን እየታገልን ነው ምናምን ትላለች። እና ግን እህል ደርሷችኋል ወይ ሲላት አይ እኛም አልደረሰንም። በሬ ያላችሁ ሽጣችሁ ተብለናል ነው የምትለው። እና በሬዋን ሽጣ ከበላች በኋላ ነገ ሴትዮዋ እንደገና ችግር ላይ መውደቋ ግልጽ ይመስለኛል። እና ለምንድን ነው ለእነዚህ ሰዎች ንብረታቸውን ከመጨረሳቸው በፊት እርዳታው በየአገሩ የሚሰጠው እርዳታ እነዚህን ሰዎች ከችግር ለማዳን መሰለኝ እና እነዚህ ሰዎች የማያገኙበት ምክንያቱም ምንድን ነው? ይሄን ነገር እስኪ እዛ አካባቢ ላሉ እርዳታ ሰጪዎችም ሆነ ወይም አስተዳዳሪዎች ተጠይቆ ምላሹ ቢሰጥ ጥሩ ይመስለኛል። ምክንያቱም ከመልቀቃቸው በፊት ጥሪታቸውን ከመጨረሳቸው በፊት ነው እርዳታ መድረስ የነበረበት። አመሰግናለሁ። ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉልን፣ ደውሉ፣ ተሳተፉ። ስርጭታችንን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረገጽ አድራሻችን አሚሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆርን ዳት ቪኦኤ ዳት ሞቢ ተጠቀሙ። በፌስቡክ በትዊተርም ተከተሉ። አድማጮች፣ አሁን ከምሽት 3 ሰዓት ከ35 ሆኗል። ርሶሪዎቹን ባጫጭሩና አሰማችሁ። በእስላማዊው አማጽያን ላይ ዘመቻው እንዲጠናከር ጥሪ የሚያደርጉትና ትብብርም የሚሹት የፈረንሳዊ ፕሬዚዳንት ፍራንሷ ኦላንድ ዛሬ ማክሰኞ ወዲህ ወደ ዩናይትድ ስቴትስ ገብተዋል። እናም ፕሬዚዳንት ኦላንድ ከዩናይትድ ስቴትስ አቻቸው ባራክ ኦባማ ጋር ይገናኛሉም ተብሏል። የፈረንሳዊ መሪ ኦላንድ ይህንኑ የትብብር ጥሪ በመያዝ ትናንት ሰኞ ከብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን ጋር የተወያዩ ሲሆን በዚህ ሳምንት ማብቂያ ደግሞ ከሩሲያ ከቻይና፣ ከጀርመን እና ከኢጣሊያ መሪዎች ጋር ይገናኛሉ ተብሏል። ብራሰልስ ቤልጅግ ውስጥ የሚገኙ ትምህርት ቤቶችና የባቡር ጣቢያዎች ዛሬ ማክሰኞ ዝግ ሆነው እንደሚውሉ ተገለጠ። እርምጃው ባለሥልጣናት እንደ አውሮፓ ቆጣጠር ባለፈው ኅዳር 13 ቀን ፈረንሳይ ዋና ከተማ ፓሪስ ውስጥ ለደረሰው ጥቃት ቀንደኛ መሪ የሆነውን አሸባሪ ለማግኘት ፍለጋ ላይ በመሆናቸው ነው። የቤልጅጉ ጠቅላይ ሚኒስትር ቻርለስ ሚሼል ትናንት ሰኞ ሲናገሩ ጥቃት ለመፈጸም ሌላ ዛቻና ማስፈራሪያ ስላለ ዋና ከተማዋ ቢያንስ እስከ ቀጣዩ ሳምንት ድረስ ጥንቃቄ የተመላበት ታደርጋለች ተብሏል። በመጨረሻም ባለፈው እሁድ እንደ አውሮፓ አቆጣጠር ህዳር 12 2008 ምሽት ላይ ሁለት ትውልደ ኢትዮጵያ ወጣቶች በሚኒያፖሊስ ከተማ ሚኒሶታ መኪና ውስጥ እንዳሉ በተተኮሰባቸው ጥይት መገደላቸውና ሶስተኛ ወጣት ከፍተኛ ጉዳት ደርሶበት ሐኪም ቤት እርዳታ እየተደረገለት መሆኑን የሚኒያፖሊስ ከተማ ፖሊስ ቃል አቀባይ ሲቢኤስ ለተባለው የአሜሪካ ቴሌቪዥን አስታውቀዋል። አድማጮቻችን በተለይ አሉላ እንትን ነው መጥራት ያለብኝ? አሁን የመዝናኛ ቦታ ላይ ነው። ልክ ነው፣ የራዲዮ መጽሄት እያልክ አይደለም። አይደለም መዝናኛ ማለት በየዕለቱ ለአድማጮች የምንጋብዘው ሙዚቃ ነው። ዛሬ ጋባዥን መራጭም አንተነህ ግሩም፣ የመረጥነው ዜማ የትኛውን እንዳጫወትልኝ እኔ ራሴ መለየት ሊኖርብኝ ነው። ንጉሥ ታምሬ አባ አለም ለምን የጠፍታ ነበር። Abalem lemonade, abalem lemonade, jambur ተወዳጇ ድምፃዊት እጅጋየሁ ሽባባው ነበረች፣ አባ አለም ለምን ያለችልን። አጠራደር ሰዓታችን አለቀ። ሌላ ጊዜ እናገኛታለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበድና አዲሱ አበበን ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ እንዲሁም በሙዚቃ ጀምረ ነዋል አሁን ወደ ቀዳሚው ቅንብር ልናልፍ ነው ይህም ሐኪሙን ይጠይቁ። ሐኪሞን ይጠይቁ ለምሽቱ የስኳር በሽታን ተከትለው ሊከሰቱ በሚችሉ የአይን ህመሞች ዙሪያ የተቀናበረ ተከታታይ ፕሮግራም ሁለተኛ ክፍል ነው ይዞ የቀረበው ሙያዊ ትንታኔውን የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያ ዶክተር ወርቃየሁ ከበደ ናቸው። በአሁኑ ወቅት በሉዛን ስዊዘርላንድ በአይን ህክምና ጥናትና ምርምር ላይ የሚገኙት ዶክተር ወርቃየሁ ለበርካታ ዓመታት በጎንደር የህክምና ትምህርት ቤት በህክምና መምህርነት አገልግለዋል። የፕሮግራሙ አዘጋጅና አቅራቢ ልባት ካደረክበት እንድትነሳ በትዕትና ጠይቃለሁ አሉና ዶክተር ወርቃየው እስኪ የተናጥል የህመም ሁኔታዎችን እንመልከት። ምን አይነት የህመም ሁኔታዎች በዋናነት ይከሰታሉ? በተለይስ ደግሞ የስኳር ህመምተኛ ከሌሎች ሰዎች ሊያሳስበው የሚገባ የአይን ህመም አይነት አለው። በጥንቃቄውም ሆነ በምርመራ ቀድሞ ለማወቅ የሚደረግ ጥረት ውስጥ የስኳር ህመምተኛ ሊጨነቅ፣ ሊጠበብባቸው የሚገቡ የተለዩ የሚባሉ የአይን ህመሞችስ አሉ ወይ? በትክክል አሉ። አይናችን እይታ ስራው በጣም ኃይልን ጠያቂ ነው። በርከት ያለ ደም ስላለነው አይናችን ላይ ከሌሎቹም ቀደም ብሎ ባለ ሁኔታ አይናችን ሊጎዳ የሚችልበት ምክንያት አይንን ሲያጠቃም እንድንንሉ ባልኳቸው ምክንያት ነው። ወደ አይን የሚመጡት ደም ስሮች በጣም በተለይ የደቀቁት ካፒለር የምንላቸው ወይ እነሱ ይደፈናሉ፣ ወይ ደግሞ ግድግዳቸው በትክክል ስራውን ባለመስራቱ ደምም ወይም ሌላም ከደም ውስጥ ያለ ፈሳሽ እያለፈ ወደ አካላችን ሲገባ የእይታን ስራ እያወከው ይመጣል። ይህም ሊሆን የሚችለው እንግዲህ በተለይ ሶስት ዋና ዋና የአይናችን አካሎች ላይ ነው ስኳር በሽታ ሊያጠቃ የሚችለው እነዚህም ምንድን ናቸው? በመጀመሪያ የአይናችን ሌንስ አለ፣ ብርሃን የሚያሳልፍ ብርሃኑ ከውጭ ገብቶ ሬትናው ላይ ፎከስ እንዲሆን የሚያደርገው ሌንሳችን፣ ስኳር በጨመረ በቀነሰ ቁጥር ደማችን ውስጥ የበዛው ልክ ፎከስ የማደርጉ ሀይሉ መጨመር መቀነስ አይነት ነገር ያሳይና አንዳንዴ የስኳር በሽተኛ የመጀመሪያ ምልክት የሆነውን ሄድ መጣ ሄድ መጣ የሚል እይታ ብዥ የማለት ምልክት አለ። ይኸውም እንግዲህ የበረከተው ግሉኮስ ሌንሱ ላይ በሚያመጣው አንዳንድ ችግር ነው። ይሄ ብዙም አሳሳቢ አይደለም፣ ግን እየገፋ ሲሄድ ሌንሱ ላይ አንዳንዴ በእድሜያቸው ትንሽ ገፋ ያሉ ሰዎች በእድሜ የሚመጣ ሞራ ካላቸው ያ ሞራ ፈጠን ብሎ ከሌላው ለው ቶሎ እይታን እንዲያግድ ሊያደርግ ይችል ይሆናል። ይሄኛው ብዙም አሳሳቢ አይደለም። በሌንሱ ላይ የሚያመጣው ችግር ብዙም ይህን ያህል ለሌላው ወደኋላ ወደመመጣት ላይ በርከት ባለ ግን አናየውም። በሁለተኛ ደረጃ የሚያጠቃው አይን ምንድን ነው? ደምስሮች በጠቅላላ በሰውነት ላይ ችግር ስለሚኖራቸው በጠቅላላ ሰውነታችን ነርቮች እንደዚሁ ጉዳቱ ይደርስባቸዋል እና አይናችንን የሚያንቀሳቀሱት ጡንቾች፣ እነሱን እንዲቀሳቀሱ የሚያደረጉ ነርቮች አሉ። እሱም አንዳንድ እንደዚሁ ደምስሮቻቸው በሚጎዱ ጊዜ የአይንን ጡንቻ ማንቀሳቀስ አቅማቸው እየቀነሰ መጣና ድንገተኛ የሆነ አይን መንሸዋረ፣ አንድ ነገር ሁለት ሆነ መታየት የአይን ቆባችን የላይኛው መውደቅ መንቀሳቀስ አለመቻት ሊኖር ይችላል። ይህም ቢሆን እንደ የተለመደ አይደለም። እጅግ በጣም የተለመደው እና ስኳር በሽተኛ ላይ እይታን በመቀነስ ብዙ ጊዜ ችግር የሚያመጣው የአይናችን የውስጠኛው ክፍል የሆነው ሬቲናው ሲጎዳ ነው እና አብዛኛው የስኳር በሽተኛ ላይ የምናየው ይሄንን ነው። የውስጥ የሬቲናው መጎዳት ነው። ደምስሮች መዘጋት ወይም ደም ስር ውስጥ ያለው ደም ወይም ፈሳሽ ወደ አይናችን በሚፈስበት ጊዜ ሶስት ደረጃ በደረጃ የሚመጡ አይነት ጉዳት አሉ ሬትናው ላይ ይሄ ሬትና መጎዳት በእውነቱ በጣም ስኳር በሽተኛ ላይ ተለምዶ የሚታይ ነገር ነው ከዚሁም ጋር በተያያዘ እንደውም በአሁን ጊዜ በምዕራቡ አለም ብናይ እይታን ከሚቀንሱ ዋነኛ ምክንያቶች አንዱ እየሆነ መጥቷል ከስኳር ጋር የተያያዘ የሬትና መጎዳት ወይም ዳያቤቲክ ሬትኖፓት የምንለው እኛውም ሀገር ቢሆን እንደዚሁ ነው እንደው ሌሎች ሌሎቹ የከፉ ችግሮች ስላሉን ብዙም የስኳሩ ጎልቶ አይታይ ይሆናል እንጂ እስካሁን በኢትዮጵያ ውስጥ እንዲሁ በጣም እየጨመረ በመምጣቱ እይታን የመቀነስ እይትን የማጣት ዋነኛ ምክንያት ወደ መሆኑ እየመጣ ነው ያለው በዚሁ የዲያቤቲ ክሬቲኖፓቲ ምክንያት እና ይህ የዲያቤቲ ክሬቲኖፓቲ ሶስት አይነት ባህሪዎች አሉት። ከአመጣጦ ስናይ አንደኛው ምንድን ነው? ልክ አንድ ሰው ስኳር በያዘው ጊዜ አንስቶ እድሜና ጊዜው የበሽታው እየጨመረ በሄደ ቁጥር በዛው ልክ እየተወሳሰበ እየከፋ የሚሄድ አይነት አለ። ባክግራውንድ ብለን እስከ ፕሮግሬሲቭ ሬቲኖፓቲ የምንለው ነገር አለ። ይኸው የደም አቅርቦቱ ወደ አይን እያነሰ ሄደ ቁጥር እይታ ላይ በሚፈጥር ሁኔታ እንዲሁ የበሽታውን ጊዜያት የቆይታ ሁኔታ የስኳሩ የቁጥጥር ሁኔታን ጋር በተያያዘ እንዲሁ እያደገ መሄድ አለ። ሁለተኛ አይነት ምን አለ? በማንኛውም የስኳር ደረጃ ላይ ያለ በሽተኛ አንዳንዴ ድንገት እይታ መቀነስ ችግር ይመጣል። ይሄ እንደው ዜና ሁኔታን ጠብቆ የሚሄድ አይደለም። ይሆናል በማንኛውም ደረጃ ላይ ባለው ስኳር ላይ ይሄ ዲያቤቲክ ማኩሎፓቲ እንለዋለን። ምንድን ነው ይሄ? ደግሞ ውስጥ ሬትናችን ላይ ጥርት ያለውን እይታ የምናይባት አካል በጣም ትንሽ ናት። ከአብዛኛው ሬትና በጣም በጣም ጥቂቷ ናት እና እዚች ቦታ ላይ ምንም አይነት ትንሽ ነገር ጉዳት ሲደርስ እይታ ላይ የሚያመጣው ለውጥ በጣም ከፍተኛ ነው እና ይሄ ዲያቤቲክ ማኩሎፓቲ ሲኖር እንዲሁ ድንገት እይታ ነው የመቀነስ ነገር ያመጣል። ሶስተኛው ዓይን ላይ የሚመጡ ችግሮች በዚህ በሬትና በመጎዳቱ ምክንያት አድቫንስድ የምንለዋለ ስኳሩ ከቁጥጥር ውጭ ሆነው ወይም እንደ ውጭ በጣም ለብዙ ዘመን በቁጥጥር ሳይሆን የቆየ ሲሆን እነዚህ ችግሮች ይደራረቡ ይደራረቡና እጅግ የከፉ እይታንም በሙሉ በሙሉ ሊያጠፉ የሚችሉ ችግሮችን ይዞ ይመጣል። እነዚህም በከፍተኛ ሁኔታ ሬትናው ላይ ወይም ደግሞ ሬትናው ውስጥ አለ ፊትረስ የምንለው ፍሉድ እዛ ውስጥ ደም መድማት ወይም ደግሞ ይሄ ዚክሬስ የምንለው አካል አንዳንዴ ሬትናው ላይ የሚያያዝባቸው ቦታዎች አሉ። ያ እየገረበ እንደ ጠባሳ እያያዘ ሲመጣ ሬትናውን ከቦታው አስለቅቆ ዕይታን እንዲጎዳ የማጥረብ ደም ወደ ሬትና እንደሚደርሰው እያነሰ የመሄዱ መጠን በጣም እየጨመረ በመጣ ቁጥር ሰውነት እያካካሰ እየመሰለው አዳዲስ ደም ስሮች እንዲያድጉ የሚያደርገው ጥረት አለ። እነዛ ደግሞ በስራቸውም እንዲሁ በአካላዊ ጥንካሬያቸውም የደከሙ ስለሆኑ ደም እንዲፈስ ያደርጋሉ። ሌላ ሌላ ተጓዳኝ ችግሮችን ይዘው ይመጣሉ። የአይን ጓዳ ውስጥ ደም እንዲፈስ የማድረግ እድል ሊፈጠር ይችላል። ደፍነት በጣም በጣም ያ ነው እንደም ዋናው ነገር የአድቫንስ ማድረግ ጊዜ ትልቁ ችግር ደም መፍሰስ ነው፣ ውስጥ ችግር እየሆነ የሚመጣው እና ያ አንዳንዴ ለሕክምናም ውስብስብ የሆነ ችግሮችን የሚያመጣ ሁኔታ ይሆናል። አጠቃላይ ይህን ይመስላሉ። ለእኔ ያመጣቸው ጭብጦች። መልካም ዶክተር ሩቃየሁ አሁንም በርከት ያሉ ጭብጦችን ነው ያዛምዱልን። አድማጮች በተለይ ይህን ጥያቄ ያነሱትና ሌሎች በዚህ ሰዓት ፕሮግራማችን የሚከታተሉ የስኳር ህመም ያለው ሰው በቤት ውስጥ ይኑር ወይ ራሳቸው የህመሙ ተጠቂ ሁኑ የአይን ጤንነትን በምን መልኩ መጠበቅ፣ የትኞቹ ሊያሳስቡ ይችላሉ የሚለውን ነው የተመለከትነው። ለሚቀጥለው ፕሮግራማችን ሁለት ጭብጦች የዛሬው ልቀዋጭ አንደኛ፣ አስቀድሞ የሚታዩ ህመም ምልክቶች አሉ ወይ? አንዳንድ ጊዜ ምንም ምልክት ሳይታይ አይን የከፋ ጉዳት ደርሶበት የሚገኝበትም ሁኔታ አለና የትኞቹን ሁኔታዎች ስኳር ህሙማን አይናቸው ለችግር ተጋልጦ ይሆናል በሚል ጥንቃቄ ሊያደርጉ ከወዲሁ ሊጠብቁ ይችላሉ? ሳያውቁስ የሚሆንበት ሁኔታ አለ ወይ? የተለየ የምርመራ አይነትስ ማድረግ ይገባቸው የሆነው እንግዲህ እስከ ህክምናው አማራጮች ድረስ በሚቀጥሉት የተከታታይ ፕሮግራሞቻችን የምንመለከታቸውን ነጥቦች ለማስተዋወቅ ያህል ነ ዶክተር ወርቃየሁ ከበደ ልዩ የአይን ህክምና አማካሪ ሐኪም ለጊዜው አመሰግናለሁ። ለዛሬው መልሰ እንደምናገኘው ተስፋ አደርጋለሁ። እግዜር ይስጥልኝ። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፈውን ስርጭታችንን ነው። አሁን ወደ ተከታዩ ሌላ ሳምንታዊ ቅንብር እንሻገራለን። ንግድና ምጣኔ ሀብት። በኢትዮጵያ በዝናብ እጥረት የተነሳ በተከሰተው ድርቅ ስምንት ነጥብ ሁለት ሚሊዮን ሰዎች የምግብ ዋስትና ችግር እንደገጠማቸው የጠቅላይ ሚኒስትሩ የምጣኔ ሀብት አማካሪ አቶ ነዋይ ገብረአብ ለአሜሪካ ድምፅ ራዲዮ ገለጡ። መንግስታቸው የግብርና ምርትና ምርታማነትን ለማሻሻል ባለፉት ሁለት አስርተ ዓመታት ምን ሰርቷል? ይላል አቶ ነዋይ ያብራራሉ። የኖክ ሰማግዜር ነው በዋሽንግተን ዲሲ ያነጋገራቸው። ባለፉት አስር አስራ ሁለት ዓመታት ግብርናውን የኤልኒኖ አይነት ክላይሜት ቼንጅ ግፊት መቋቋም እንዲችል በተወሰነ ደረጃ ብዙ እርምጃዎች ተወስደዋል። ዋናው ቁም ነገር ግን ጥያቄ በግለሰብ ገበሬ ደረጃ ያለው ምርት ዝቅ እንዳይል ምን ተደርገዋል ነው። ይህ እንግዲህ መቶ መቶ የውሃ እጥረት ሲመጣ መቋቋም አይቻልም፣ ነገር ግን የሚወርደውን ከላይ የሚወርደውን የዝናብ ውሃ በተቻለ መጠን ቋጥሮ ይዞ ለምርት ደጋፊ እንዲሆን የተለያዩ ዘዴዎች አሉ። ቦዮች ይቆፈራሉ። ኮንቱር ፋርሚንግ የሚባል አሰራር አለ። የኮንቱር ፋርሚንግ አሰራር ይደረጋል። ቴሬሲንግ አለ። እነዚህ ሁሉ ተዳምረው ያቺ ጠብ ያለችዋ ውሃ በተቻለ መጠን ሳትባክን ምርትን ማሳደግ እንድትችል የሚረዱ እርምጃዎች ናቸው። ይህ ባይሆን ኖሮ በ2011 በተለይ የተፈጠረው የድርቅ ሁኔታ እጅግ በጣም የከፋ በሆነ ነበር። አጠቃላይ የሆነ እኔም በአካባቢው እየተዘዋወርክ ሶማሊያ፣ ኬንያ፣ ቦረና እና ኢትዮጵያ ሶማሌ ክልል ሁሉ እየተዘዋወርኩ ስዘግብ ነበር። በተለይ አርብቶ አደር አካባቢዎችን በስፋት ያጠቃ ድርቅ ነው። ግን አሁን አስቀድሞ ያነሱት ድርቅን ለመቋቋም የሚያስችሉ ውሃ መቆር ቦዮችን፣ እና የመሳሰሉት የዝናብ ውሃን በአግባቡ መጠቀምን አንስተዋል። እንግዲህ እነኚህ በጥቂት ቦታ ላይ እንደ ፓይለት ሲሆን ሊሰሩ ይችላሉ። ግን ዋናው የምጣኔ ሀብት ለውጥ ሊያመጣ የሚችለው እንዴት አድርጎ ማስፋት ወይም ስኬል ማድረግ ይቻላል የሚለው ነው እና በግብርና ያለው ኢንቨስትመንት ምን ይመስላል? በፓይለት ደረጃ አይደለም የተካሄዱት፣ በሀገር ደረጃ ነው የተካሄዱት፣ በሰፊው ነው የተካሄዱት። ብዙ ሚሊዮኑን ገበሬዎችን ያቀፈ ፕሮግራም ነው። አሁን ያለበት ደረጃ ምን ያህል ገበሬዎችን አቅፏል? ምክንያቱም አስቀድመው 8.5 ሚሊዮን ሕዝብ ተርቧል ሲሉ ነበር። 8.2 ሚሊዮን ሕዝብ ከ85 ሚሊዮን ማለት ነው። ስለዚህ 10 በመቶ ማለት ነው። አስር በመቶ ደግሞ በአጠቃላይ ነው። ፓስቶራሉን ይጨምራል፣ አራሹን ይጨምራል። ይህ አይነት የጠቀስኳቸው ፕሮግራሞች ፓስቶራሉን ሊጨምር አይችልም። ግልጽ ነው። እርሻ ላይ በእርሻ የሚተዳደረውን ነው የሚጨምረው። ስለዚህ ከዚህ በኩል ሲታይ ቀሪ ስራዎች ብዙ አሉ። እስካሁን የተደረገው ግን በፓይለት ደረጃ የሚወሰድ አይደለም። የፖሊሲ አማካሪዎች አንድ የሚያነሱት ጉዳይ አለ። እዚህ ዋሽንግተንን በተለይ አፍሪካውያን የፋይናንስ ወይ የግብርና ሚኒስትሮች እዚህ በሚሰባሰቡ ጊዜ እንግዲህ የግሉን ዘርፍ አቅም ማጠናከር ወሳኝ ነው። የግሉ ዘርፍ ስንል ግን ለትላልቅ እርሻዎችን አስፍቶ መስጠት አንድ የግል ዘርፍ ሊሆን ይችላል። የውጭ ኢንቨስትመንትን ማበረታታት ሌላ ኢንቨስትመንት የገንዘብ ይዞ የሚመጣ ወደ ግብርናው ዘርፍ ሊሆን ይችላል። ከዛ በተጨማሪ ግን በመንግስታት በእርሶም ኃላፊነት በሀገርም ኃላፊነት በሚሰሩ ባለስልጣናት ሊታሰብ ይገባዋል የሚሉት አነስተኛ ይዞታ ያላቸው ገበሬዎች ራሳቸው የግል ዘርፍ ናቸው። ምክንያቱም አንድ አነስተኛ ገበሬ ማዳበሪያ ይገዛል፣ ኢንቨስት እያደረገ ነው። ይህንን አቅም በመገንባት የገንዘብ አገልግሎት በመስጠት የተለያዩ ደግሞ የኤክስቴንሽንና የመሳሰሉ አገልግሎቶችን ለገበሬው በማዳረስ ረገድ ምን ያህል ስራ ተሰርቷል? ምክንያቱም ለውጥ ሊያመጣ የሚችለው ይሄ ነው እያሉ ይጠቁማሉ። እርስዎ እንዴት ያዩታል? ይሄ ትክክል ነው። የኢትዮጵያ የልማት ስትራቴጂ አግሪካልቸር ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን የሚለው በዋናነት ግብርና ላይ ነው ያተኮረው እስካሁን ድረስ ማለት ነው። ላለፉት ሃያ ዓመት ከግብርና ውስጥ ደግሞ ትንሹ ገበሬ ላይ ነው ያረፈው። ሰፋፊ የእርሻ መሬቶች ሊሆኑ የሚችሉ ቦታዎች አሉ ኢትዮጵያ ውስጥ ለኢንቨስተርስ የግዴ ውጭ ብቻ አይደለም የሀገር ውስጥም ቢሆን ማንም ባለ ሀብት መጥቶ እንዲያለማ ድጋፍ አለ። ይሄ በአንድ ጎን እያለ ዋናው ጥያቄና ዋናው የእድገት ምሰሶ መሆን የሚችለው ግን ትንሹ ገበሬ ነው። ትንሹ ገበሬ ደግሞ ዛሬ ከእጅ ወደ አፍ ብቻ ማምረት መሆኑ ቀርቶ፣ ማለትም ሳብሲስተንስ የሚሉት ወደ ኮመርሻላይዜሽን ወደ ለገበያ ማምረት እየተሸጋገረ ነው። ወደ ገበያ ማምረት በተሸጋገረው ልክ መጠን ደግሞ ምንድን ነው የሚሆነው? ገበሬው እንደ አነስተኛ ስሞል ቢዝነስ ማን ሆነ ማለት ነው። ልክ አንተ እንዳልከው ማዳበሪያ ይገዛል፣ ኢምፕሩቭድ ሲድ ቫራይቲስ ይገዛል፣ ሰራተኛ ይቀጥራል፣ የገንዘብ ወጪ አለው፣ የገንዘብ ገቢ አለው። ይሄ ማለት ቢዝነስ ማን ሆነ ማለት ነው። ይሄ ትልቅ ለውጥ ነው። ምን ያህል በዚህ መንገድ ለውጥ ተካሂደዋል ብለን ስንጠይቅ ጠቋሚ ሊሆኑ የሚችሉ ኢንዲኬተርስ አሉ። አንደኛው ትልቁ ጠቋሚ ሊሆን የሚችለው ኢንዲኬተር የማዳበሪያ መጠን በምን ያህል ተስፋፍተዋል የሚለውን በ2013 14 እንደ ፈረንጆች አቆጣጠር 60 በመቶ ወይ ቱ ቢ ፕሪሳይስ 57 በመቶ የሚሆነው ገበሬ ፈርቲላይዘር ተጠቃሚ ነበረ። ይሄ ትንሽ ቁጥር አይደለም ትልቅ አሃዝ ነው። መቶ በመቶ ይደርሳል ልልህ አልችልም። አንዳንድ ቦታ ምናልባት ያለው የመሬቱ ሁኔታና የአየር ሁኔታ አጥጋቢ ካልሆነ ከሰብል ማምረት ወደ ሌላ ለላይፍ ስቶክ ወይም ወደ ሌላ አይነት አክቲቪቲ ሊዞር ይችላል። ይሁንና ከግማሽ በላይ 57 በመቶ ማለት ትልቅ እርምጃ ነው። የሚፈለገውን ያህል ፈርቲላይዘር እያንዳንዱ ገበሬ ይጠቀማል ወይ ገና ነው? ለወደፊት የሚደረጉ መሻሻዮች አሉ ወይ? አሉ ብዙ ነገር፣ ግን እንደ ዛሬ 15 ዓመት እንደነበርን ሁኔታ አይደለንም። ለምሳሌ የተነበራቸው የዛሬ 15 የዛሬ 15 ዓመት ጀማሪዎች ነበር። ምናልባት አስር በመቶ ፈርቲላይዘር ይጠቀም ከሆነ ዛሬ 57 በመቶ ምናልባት ከአንድ አስር ዓመት በኋላ ሰባ አምስት በመቶ ሰምቶ ያልፋል። ሰማንያ በመቶ ይሆናል። ከዛ ካሁን በኋላ ያለው ጥያቄ ፈርቲላይዘር ይጠቀማሉ ወይ አይጠቀሙ መሆኑ ቀርቶ ለሚፈለገው መሬት ትክክለኛውን አይነት ፈርቲላይዘር ይጠቀማሉ ወይ? ለሚፈለገው መሬት በቂ ፈርቲላይዘር ይጠቀማሉ ወይ? ይሄ አይነቱ ደግሞ ኢንቴንሲቭ የሆነ የኤክስቴንሽን ድጋፍ የሚጠይቅ ስራ ነው። ገበሬው ለዚህ ብቁ ነው። መንግስት ዝግጅት ማድረግ ይኖርበታል። ተይዘዋል። አሁን ማፒንግ ኤክሰርሳይዝ በየዲስትሪክቱ ያለው መሬት አይነቱ የሶይል ታይፑ እየተለየ ነው። ለሱም የሚሆነው ፈርቲላይዘር ምን አይነት መሆኑ እየተለየ ነው። ከዛሬ ሶስት አራት ዓመት በኋላ የሚኖረው ሁናቴ በጣም የተሻሻለ ነው። የሳምንታዊውን ንግድና ምጣኔ ሀብት ቅንብር ነበር አድማጮች የሰማችሁት። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የዓለምን ሰላም ከጽንፈኝነት እንከላከል ሲል ይጀምራል። የምሽቱ የቪኦኤ ርዕሰ አንቀጽ ዛሬ በአዲሱ ሚሌኒየም መባቻ የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዳሉት ዓለማችን ድንበር የማይበግረውና በሰለባዎቹ መሃል የማይጠፋ ስጋት ተጋርጦበታል ብለዋል። ጽንፈኝነት ዛሬ በዓለም ጫፍ ሁሉ ተንሰራፍቶ በትላልቆቹም ሆነ በትናንሾቹ ሀገሮች ሁሉ የግድያ፣ የሽብር፣ የጥላቻ፣ የመከፋፈል፣ የፍርሃትና በአጠቃላይ ሰብዓዊነትን የሚጻረር አሻራውን አስፍሯል ሲሉ ምክትል ውጭ ጉዳይ ሚኒስትሩ አስረድተዋል። ይህ የሚስተር ብሌንከን አስተያየት የተሰጠው አውዳሚ ጽንፈኝነትን በማስተማር ለመከላከል ዩኔስኮና በዓለሙ ድርጅት የዩናይትድ ስቴትስ ሚሽን በጋራ ባዘጋጁት 38ኛው የዩኔስኮ ጠቅላላ ጉባኤ ላይ ነው ይልና ርዕሰ አንቀጹ ሀተታውን ይቀጥላል። ምክትል ውጭ ጉዳይ ሚኒስትር ብሊንከን በማከልም ጽንፈኝነትን ለመዋጋት የምንመርጠው መሣሪያ ማንኛውም የጥላቻ አራማጅና ተቻችሎ መኖርን የማይቀበል ወገን ፈጽሞ ሊቋቋመው የማይችለውን አይነት ነው። ያም ጦር መሣሪያ ሳይሆን ማስተማር ነው ብለዋል። የዩኔስኮ ዋና ዲሬክተር ኢሪና ቦኮቫ እንዳስቀመጡት ደግሞ አውዳሚው ጽንፈኝነት የሚያተርፈው ነገር ቢኖር ውድመትና ጥላቻን ነው። ለዚህ ልንሰጥ የሚገባን ምላሽ ደግሞ ባህላዊና ትምህርታዊ ሊሆን ይገባል ብለዋል። ቀጥለውም አውዳሚው ጽንፈኝነት የሚያራምደው ፍራቻንና መከፋፈልን ነው። ለዚህ ምላሻችንም በጥበብ የተሞላና በጥሩ አስተሳሰብ የተገነባ ሆኖ ለሰላማዊ ድርድር ብቃት ያለው መሆን አለበት ብለዋል። የቪሮስ አንቀጽ ሐተታውን በመቀጠል ዩኔስኮ የሚኒስቴር መስሪያ ቤቶች በጠየቁ ጊዜ ሁሉ የሚሰጠው የትምህርት ፕሮግራም አለው ብሏል። የዜግነት ትምህርቱ ሐሳብ በነፃ መንሸራሸር የሚችልበትን መንገድ ይፈጥራል። ተስፋ የተደረገውም በዓለም ዙሪያ ኃላፊነት የሚሰማቸው ዜጎችን ለማፍራት ነው። በተማሪዎች አእምሮ ውስጥ ዛሬ ለሰብአዊነት መከበር ለፍትህ ለጾታ እኩልነትና ለአየር ንብረት መጠበቅ ዘላቂነት የሚዘራ ጤናማ ትምህርት ወደፊት ኃላፊነት የሚሰማቸው ዜጎችን በመላው ዓለም ማፍራት ይቻላል ብሏል። ዩናይትድ ስቴትስ ይህን መሰሉን ጠቃሚ ትምህርት መሠረት በማድረግ ጽንፈኝነትን ለመዋጋት ቆርጣለች። ትምህርቱን በዘመናዊ መንገድ በማበልጸግም አክራሪነትን ለመከላከልና ብሎም ለማሸነፍ ይቻላል ብላ ታምናለች። እርሳን ቅጹ አተታውን ሲያጠቃልልም እኛ ዛሬ ወጣቶችን ይህን መሰሉን ትምህርት በማስተማር የመጻኢ ዕድላችንን ማረጋገጥ እንችላለን። የዚህን ተቃራኒ ከምርጫ ለማስገባት ማሰብ እንኳ ይዘገንናል ብሏል። ሕፃናቱን ዛሬ ስለ ሰብአዊ መብቶች መከበር፣ ስለ ፍትሕና ስለ በጎ አስተሳሰብ ካላስተማርን ለአደጋ ሊጋለጡ ይችላሉ፣ ለከባድ ሥራ በኃይል ሊጋዙ ያለ ዕድሜያቸው ለመዳር ክንዳቸው ሳይጠነክር ለውትድርና ሊመለመሉ ይችላሉ ሲሉ የዩናይትድ ስቴትስ ምክትል ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች እንዲሁም በናይል ሰዓት በየቀኑ ከሚ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበ በዚሁ እንሰናበታለን። ከተቀሩት ባልደረቦቻችን ከዋና አዘጋጇዋ ትዝታ በላቸው ና እንዲሁም ከስርጭት መሐንዲሱ ጋር በመሆን ነው። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደ